Foreign Service Institute, Amharic Basic Course, Unit 41, Basic Sentences for Learning. Mazoria, Magananyet, Yager Minister. Hello, Mazoria. Vakri Yager Gizat Minister in Agananyet. ከማን ጋር ለመገናኘት ይፈልጋሉ ጌታዬ? ልማት ዲሬክተር፣ ከልማት ክፍል ዋና ዲሬክተር ከአቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኘዎታለሁ። ማንልበል ከበደ ነኝ። ማንልበል ጌታዬ። ውል ግድብ። እኔ ዮሐንስ ነኝ። በውሉ መሠረት የአዋሽን ወንዝ ግድብ ሥራ ለመጀመር የመጣሁ ዋና መሐንዲስ ነኝ። ተስፋ መጠባበቅ አዎ አስታውሳለሁ። እንደምን አሉ አቶ ዮሐንስ። መምጣቱን በተስፋ እንጠባበቅ ነበር። ከሀገሮ መቼ መጡ? አዲስ አበባ ከገባ ሁለት ቀን ሆኖኛል። ማድከም ዘንድ ጋ ዳሩ ግን ጉዞዬ በጣም ረጅም ስለነበርና ስለደከመኝ ከዚህ ቀደም ብዬ እርስዎ ዘንድ ልመጣ አልቻልሁም። ምንም አይደል አሁን በቂ ረፍት አገኙ አዎ በቂ ረፍት አግኝቻለሁ ዘንድ መለመን አሁን ግን አዲሱ የአዋሽ ግድብ የሚሠራበትን ቦታ ለማየት እፈልጋለሁና እርዳታውን ያደርጉልኝ ዘንድ እለምናለሁ በደስታ ለመሆኑ መቼ ለመሄድ አስበዋል በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ ተስፋ ማድረግ በጣም ጥሩ ነው ጉዞ እንዲቃናልዎ ተስፋ አደርጋለሁ ዳሩ ግን ከመሄደው በፊት በዚህ ሳምንት ውስጥ ተገናኝተን እራት አብረን ብንበላና ብንጨዋወት መልካም ሳይሆን አይቀርም። ደስታዬ ነው። መመቸት ማስታወቅ እንግዲያስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ። መልካም ነው። ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮዬ መጥተው ጥያቄዎች እንዳለት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ እወዳለሁ። እሺ፣ በዚህ ሰዓት እጠብቀውታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን ጤና ይስጥልኝ። ሃሎ፣ ማዞሪያ እባክሽ፣ አገር ግዛት ሚኒስትርን አገናኝኝ። ከማን ጋር ለመገናኘት ይፈልጋሉ ጌታ ከልማት ክፍል ዋና ዲሬክተር ካቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኘውታለሁ። ከበደ ነኝ፣ ማን ልበል ጌታዬ? እኔ ዮሐንስ ነኝ። በውሉ መሰረት የአዋሽን ወንዝ ግድብ ሥራ ለመጀመር የመጣሁ ዋና መሐንድስ ነኝ። አዎ፣ አስታውሳለሁ። እንደ ምን አሉ አቶ ዮሐንስ? መምጣትዎን በተስፋ እንጠባበቅ ነበር። ካገሮ መቼ መጡ? አዲስ አበባ ከገባ ሁለት ቀን ሆኖኛል። ዳሩ ግን ጉዞዬ በጣም ረጅም ስለነበርና ስለደከመኝ ከዚህ ቀደም ብዬ እርሶ ዘንድ ልመጣ አልቻልሁም። ምንም አይደል። አሁን በቂ ረፍት አገኙ? አዎ በቅረብት አግኝቻለሁ። አሁን ግን አዲሱ የአዋሽ ግድብ የሚሰራበትን ቦታ ለማየት እፈልጋለሁና እርዳታውን ያደርጉልኝ ዘንድ እለምናለሁ። በደስታ። ለመሆኑ መች ለመሄድ አስበዋል? በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ። በጣም ጥሩ ነው። ጉዞ እንዲቃናልዎ ተስፋ አደርጋለሁ። ዳሩ ግን ከመሄድዎ በፊት በዚህ ሳምንት ውስጥ ተገናኝተን ራት አብረን ብንበላና ብንጨዋወት መልካም ሳይሆን አይቀርም። ደስታዬ ነው። እንግዳስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ። መልካም ነው። ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮዬ መጥተው ጥያቄዎች እንዳለዎት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ እወዳለሁ። እሺ፣ በዚህ ሰዓት እጠብቅዎታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ፎር ኮምፕሬንሽን። ሃሎ፣ ማዞሪያ፣ እባክሽ አገር ጊዜያት ሚኒስትርን አገናኘኝ። ከማን ጋር ለመገናኘት ይፈልጋሉ ጌታዬ? ከልማት ክፍል ዋና ዲሬክተር ከአቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኝዎት አለሁ። ከበደ ነኝ፣ ማን ልበል ጌታዬ? እኔ ዮሐንስ ነኝ። በውሉ መሰረት የአዋሽን ወንዝ ግድብ ሥራ ለመጀመር የመጣሁ ዋና መሐንዲስ ነኝ። አዎ አስታውሳለሁ። እንደምን አሉ አቶ ዮሐንስ። መምጣትዎን በተስፋ እንጠባበቅ ነበር። ካገሮ መቼ መጡ? አዲስ አበባ ከገባሁ ሁለት ቀን ሆኖኛል። ዳሩ ግን ጉዞዬ በጣም ረጅም ስለ ነበረና ስለ ደከመኝ ከዚህ ቀደም ብዬ እርሶ ዘንድ ልመመጣ አልቻልሁም። ምንም አይደል። አሁን በቂ ረፍት አገኙ? አዎ በቂ ረፍት አግኝቻለሁ። አሁን ግን አዲሱ የአዋሽ ግድብ የሚሰራበትን ቦታ ለማየት እፈልጋለሁና እርዳታውን ያደርጉልኝ ዘንድ እለምናለሁ። በደስታ ለመሆኑ መች ለመሄድ አስበዋል በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ በጣም ጥሩ ነው ጉዞው እንዲቃናለው ተስፋ አደርጋለሁ ዳሩ ግን ከመሄዶ በፊት በዚህ ሳምንት ውስጥ ተገናኝተን ራት አብረን ብንበላና ብንጫወት መልካም ሳይሆን አይቀርም ደስታዬ ነው እንግዲያስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ መልካም ነው ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮ መጥተው ጥያቄዎች እንዳለዎት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ አወዳለሁ። እሺ፣ በዚህ ሰዓት እጠብቀዎታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ትራንስፎርሜሽን ድሪል ትንሽ አይሮፕላን አላት። ትንሽ አይሮፕላን ይኖራታል። ትልቅ እርሻ አለው። ትልቅ እርሻ ይኖረዋል። ጥሩ መስሪያ ቤት አላቸው። ጥሩ መስሪያ ቤት ይኖራቸዋል። አንድ ትልቅ ብርጭቆ ጠጅ አለዋ። አንድ ትልቅ ብርጭቆ ጠጅ ይኖረውታል። ጣቢያ ውስጥ መኪና አለሽ። ጣቢያ ውስጥ መኪና ይኖርሻል። ቤተ ክርስቲያን ውስጥ ብዙ ወንበሮች አሏቸው። ቤተ ክርስቲያን ውስጥ ብዙ ወንበሮች ይኖሯቸዋል። ተራራው ብዙ ትልልቅ ዛፎች አሉት። ተራራው ብዙ ትልልቅ ዛፎች ይኖሩታል። ጥሩነሽ አንድ ሴት ልጅ አላት። ጥሩነሽ አንድ ሴት ልጅ ይኖራታል። የጠረጴዛ ሰዓት አለን። የጠረጴዛ ሰዓት ይኖረናል። ወደ ሱቅ መሄድ አለብኝ። ወደ ሱቅ መሄድ ይኖርብኛል። ነገ መምጣት አለብህ። ነገ መምጣት ይኖርብሃል። እናታቸውን መጠየቅ አለባቸው። እናታቸውን መጠየቅ ይኖርባቸዋል። ሐኪም ቤት ሄጄ አልማዝን ማየት አለብኝ። ሐኪም ቤት ሄጄ አልማዝን ማየት ይኖርብኛል። እሱቅ ውስጥ ብዙ ነገሮች አለው። እሱቅ ውስጥ ብዙ ነገሮች ያገኛል። አሜሪካ ውስጥ ብዙ ገንዘብ አለን። አሜሪካ ውስጥ ብዙ ገንዘብ እናገኛለን። ቤቷ ውስጥ ትንሽ የዘይት ጠርሙስ አላት። ቤቷ ውስጥ ትንሽ የዘይት ጠርሙስ ታገኛለች። ስስ ልብስ አላት። ስስ ልብስ ታገኛለች። አዲስ አበባ ውስጥ ወዳጅ አለው። አዲስ አበባ ውስጥ ወዳጅ ያገኛል። እክፍል ውስጥ መጽሐፎች አሏቸው። እክፍል ውስጥ መጽሐፎች ያገኛሉ። እጋራዥ ውስጥ ትልቅ ቀይ መኪና አለኝ። እጋራዥ ውስጥ ትልቅ ቀይ መኪና አገኛለሁ። በሳጥኑ ውስጥ አምስት ሺ ብር አለዎት። በሳጥኑ ውስጥ አምስት ሺ ብር ያገኛሉ። አሳላፊው አንድ ቤት አለው። አሳላፊው አንድ ቤት ያገኛል። Questions and answers. ዛሬ ከሰዓት በኋላ ለማዘን ትሄዳለህ? ዛሬ መሄድ አልችልም። እጥሩነሽ ጋ ያለውን ሰውዬ ስም ታውቀዋለህ? አዎን፣ አውቀዋለሁ። እጌታህ ዘንድ ደርሰህ መጣህ? የለም፣ ገና አሁን ልሄድ ነው። ጥሩነች ከአዲስ አበባ ስትመጣ የምታርፈው ማን ዘንድ ነው? አባቷ ዘንድ ይመስለኛል። ለእረፍት መሄድ የምትፈልጉ አባታችሁ ዘንድ ነው? አዎ፣ አባታችን ዘንድ ነው። እግድቡ ጋር የቆሙት ሰዎች መሐንዲሶች ናቸው? የለም ዋናው ዲሬክተር እና ጸሐፊው ናቸው። የመሐንዲሱ ዘንድ ሄዳችሁ ስለ ምን ተጨዋወታችሁ? ስለ ግድቡ ነው። እኔና ለማ ዘንድ ያለው ጋዜጣ የማን እንደሆነ ታውቃላችሁ? የለም አናውቅም። መሐንዲሱ ጋር ያለውን ጀልባ ተወስዱት ዘንድ ማን ነገራችሁ? አንድ ሴትየው ነገረችን። እዚህ ሆቴል ውስጥ እናርፍ ዘንድ ይፈቀድልናል? አዎን ይፈቀድልናል። ጥሩ ሲኔማ ታዩ ዘንድ ከእኛ ጋር መምጣት ትፈልጋላችሁ? አሁን መምጣት እንፈልጋለን። ከዚህ ጋር የወሰዳችሁትን እንቁላል የት አደረጋችሁት? ቤት ውስጥ አደረግነው። እዚህ ከመጣችሁ ዘንድ ለምን ሲኒማ አይታችሁ አትሄዱም? ጥሩ ሲኒማ ካለና አለን። አንድ አገር ሀብታም ትሆን ዘንድ ምን ማድረግ ያስፈልጋታል? ብዙ ሠራተኞች ያስፈልጋታል። በቀደም ለት ሐኪሙ ጋር የነበረው ሰውዬ አሁን አንተ ዘንድ ነው። አዎ፣ እኔ ዘንድ ነው። እኛ ዘንድ የነበረውን ሰውዬ ታውቃለህ? አዎ፣ አውቃለሁ። ጎማውን ይሸጥልኝ ዘንድ የነገርሁት ሰውዬ አንተ ዘንድ መጥቶ ነበር። የለም፣ ዛሬ አላየሁትም። ፎርሙን ይሞሉት ዘንድ ሰጠሃቸው? አዎን፣ ሰጠኋቸው። ድንኳን ውስጥ እንተኛ ዘንድ ፈቃድ ያስፈልገናል። አሁን ፈቃድ ያስፈልጋችኋል። ያለፈውን ደሞዛችንን እናገኝ ዘንድ ምን ማድረግ ያስፈልገናል? ለዲሬክተሩ መንገድ ያስፈልጋችኋል። እጥሩ ነች ዘንድ ያለውን ገንዘብ ወሰድኸው? የለም አልወሰድሁትም። እመሐንዲሱ ዘንድ እንድትወስደው የነገርሁህን መኪና ገና አልወሰድኸውም? የለም ገና አልወሰድሁትም። ብችል ዛሬ ከሰዓት በኋላ እወስደዋለሁ። የከበደ ባለቤት አንተ ጋር መጥታ ስንት ቀን ሰነበተች? አንድ ቀን ብቻ ውላ ወደ አገሯ ተመለሰች። ለማ ከመስሪያ ቤቱ ተሰናብቶ እማን ዘንድ ሄደ? እናትና አባቱ ዘንድ ሄደ። ጥሩነሽ አሁን ማን ዘንድ ናት? አጎቷና አክስቷ ዘንድ ናት። ዛሬ ምሳችሁን ትበሉ ዘንድ እለማጋ አትሄዱም? ዛሬ መሄድ አንችልም። ነገ ግን እኔ ብቻ እሄድ ይሆናል። ዛሬ ኔጋ ትመጡ ዘንድ ማን ነገራችሁ? ወይዘሮ ጥሩ ነሽ ነገረችን። ብዙ ገንዘብ አለህ? ለጊዜው የለኝም። ወደፊት ግን ይኖረኝ ይሆናል። አንድ የልጅ ልጅ ብትኖርህ አሜሪካ ታመጣት ነበር? አሁን በዚህ ዓመት አመጣት ነበር። ብዙ የጌጥ ዕቃ ቢኖርሽ ለማን ትሰጨዋለሽ? ለዮሐንስ ሚስት እሰጣታለሁ። ፎቴውን ለመውሰድ መቼ ትመጣለህ? ነገ ጊዜ ስለሚኖረኝ እመጣለሁ። ዛሬ ከሰዓት በኋላ ጊዜ ከኖረህ ለምን ሐኪም ቤት አትሄድም? ሐኪሙ ሐኪም ቤት ውስጥ አይገኝም።

መባባል አቶ ዮሐንስ የሚባሉት አሜሪካዊ መሐንዲስ ስላዋሽ ወንዝ ግድብ ከኢትዮጵያ መንግሥት ጋር ባደረጉት ውል መሠረት ከአገራቸው በተነሱ በሁለተኛው ቀን አዲስ አበባ ገቡ። ከረጅም ጉዞ የተነሳ፣ በጣም ደክመው ነበርና ሁለት ቀኖች ያህል በሆቴል ውስጥ ካረፉ በኋላ አቶ ከበደን በስልክ ተገናኝተው ስለ መምጣታቸው ከነገሯቸው በኋላ መቼ መገናኘት እንደሚችሉ ቀጠሮ ጠየቁ። አቶ ከበደ በደስተኛ ድምፅ እንኳን ደህና ገቡ ካሏቸው በኋላ ስለ አሜሪካ ወሬ ጠየቋቸው። ከዚያም ጥቂት ካወሩ በኋላ ለሚመጣው ቅዳሜ በሁለት ሰዓት ጊዮን ሆቴል እንገናኝ ተባብለው ተለያዩ። ጥያቄዎች። አቶ ዮሐንስ ወደ ኢትዮጵያ ለምን መጡ? አቶ ዮሐንስ ስልክ ለምን ደወሉ? አቶ ከበደና አቶ ዮሐንስ በስልክ ስለ ምን ተነጋገሩ? አቶ ዮሐንስ የት አገር ሰው ናቸው? ግድቡ የሚሠራው የት ነው? አቶ ከበደና አቶ ዮሐንስ መቼ ለመገናኘት ተስማሙ? በስልክ ስንት ሰዓት አወሩ? በአሜሪካ ውስጥ ስላሉ ትልልቅ ግድቦች ንገረኝ። This is the end of Unit 41.